አዲሱ የሶማሊያ ፕሬዝደንት ሞሐመድ አብዱላሂ ፋርማጆ በትናንትናው ዕለት ሀገራቸው ወደ ቸነፈር ሊለወጥ የተቃረበውን ረሃብ ለማስወገድ በያዘችው ጥረት ይረዳ ዘንድ ዓለም አቀፉን ማህበረሰብ ተማጽነዋል። የአሜሪካ ድምጽ ዘጋቢ ማርገሬት በሽር እንደዘገበችው ሶማሌዎች የሰብአዊ እርዳታ ያስፈልጋቸዋል፣ ኮሌራ የሚያስከትለው በሽታም እየተባባሰ መጥቷል። ሶሎሞን ክፍሌ ያቀርበዋል። ፕሬዝደንት ፋርማጆ ትላንት ከዓለሙ ድርጅት የጸጥታው ምክር ቤት አባላት ጋር ከናይሮቢ የተነጋገሩት በቪዲዮ መገናኛ አማካኝነት ነው። ፋርማጆ በዚህ ወቅት እርሳቸውና ከሁለት ቀናት በፊት የተሰየመው ካቢኔያቸው ድርቅ ያስከተለውን የምግብ እጥረት ቀውስ ለማስወገድ ዝግጁ መሆናቸውን፣ ብቻቸውን ግን ኢላማውን እንደማይመቱ አስረድተዋል። ግማሽ የሚሆነው ሕዝቤ፣ ለከፍተኛ የምግብ እጥረት ተጋልጧል። ሌሎች ከመቶ አስራ አምስት የሚሆኑ ደግሞ ከፊታቸው ቸነፈር ተጋርጧል። ይሄ ኩሩ ደግና ታታሪ ሕዝብ ከዚህ ሁኔታ ላይ በመድረሱ በእውነቱ አሳዝነውኛል። ሶማሌዎች ኑሯቸው የተመቻቸ ቢሆን ኖሮ የውጭ እርዳታ ለመጠየቅ የመጨረሻዎቹ በሆኑ ነበር። ባለፈው ወር ስልጣን የያዙት ፕሬዚደንት ፋርማጆ አክለውም ህዝቡ በአሁኑ ወቅት ምግብና ውሃ ፍለጋ ለበርካታ ሰዓታት ይጓዛል ብለዋል። ብዛት ያላቸው የቀንድ ከብቶቻቸው በከባዱ ድርቅ ሳቢያ በማለቃቸው ምክንያትም ህዝቡ ምግቡን እና ስራውን ለማጣት ተገዷል ሲሉ አስረድተዋል። ድርቅና ቸነፈር ለሶማሊያ እንግዳ አይደሉም። እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ሀገሪቱ በተመሳሳይ ቀውስ በተመታችበት ወቅት ከ260 ሺህ ህዝብ በላይ አልቋል። በአሁኑ ወቅት ሁኔታውን ለማገድ በዓለም አቀፉ ህብረተሰብ የተያዘው ጥረት ደግሞ ከጥሬ ገንዘብ አኳያ ሲታይ እጅግ አነስተኛ እርዳታ ነው የተገኘው። ይህ በእንዲህ እንዳለ የኬንያ መንግሥት የንግድ ልውውጡንና የሰዎችን ፍሰት ለማጠናከር ከሶማሊያ ጋር ያለውን ድንበር እንደሚከፍት አስታውቋል። የኬንያው ፕሬዚደንት ኡሁሩ ኬንያታ በተጨማሪም ሶማሊያ ከአልሻባብ ነውጠኞች ጋር የምታካሂደውን ውጊያ ለማገዝና የመንግስት ሠራተኞችን ለመርዳትና ለማሰልጠን ቃል ገብተዋል። የኬንያው መሪ ይህን መግለጫ የሰጡት በናይሮቢ ከሶማሊያው አቻቸው ከመሐመድ አብዱላሂ ፋርማጆ ጋር ያደረጉትን ግንኙነት ተከትሎ ነው። ሁለቱም መሪዎች ከሦስት ሰዓታት በላይ የተካሄደውን የዝግ ስብሰባ አጠናቀው ሲወጡ ወዳጅነታቸውን ለማሳየት ለመገናኛ ብዙሐን መግለጫ የሰጡት አንድ ላይ ነው። ፕሬዝደንት ኬንያታ የድንበር ጉዳዮችን አንስተው ሲናገሩም የሚከተለውም ብለዋል ተከታዮቹን እርምጃዎች በአጭር ጊዜ ውስጥ ለመውሰድ ተስማምተናል። በዚሁ መሠረት ሁለት የፍተሻ ኬላዎች ይኖራሉ። በዳብሊ ሊቦይ እና በማንዴራ ቡላ ሐዋ የሚከፈቱት እነዚህ ሁለት በሮች የሕዝባችንን እንቅስቃሴ ለማቀላጠፍ፣ ለቁሳቁሶች እና አገልግሎቶችም መግቢያና መውጫነት ያገለግላሉ። በሁለቱ አገሮች መካከል ያለው ድንበር ሶማሊያ ወደ እርስ በርስ ጦርነት ከገባች በኋላ ላለፉት ሀያ አምስት ዓመታት ያህል ተዘግቶ ቆይቷል። ያም ሆኖ ግን በድንበሩ አቅራቢያ የሚኖሩ ሰዎችና ስደተኞች ወደ ኬንያ ለመዝለቅ የተለያዩ መንገዶችን ሲጠቀሙ ቆይተዋል። ኬንያ በተጨማሪ አምስት መቶ የሶማሊያ ወንዶችና ሴቶችን በተለያዩ የምጣኔ ሀብት ዘርፎች ለማሰልጠን ተስማምታለች። ስልጠናው ማስተማርን የሐኪምና የአስተዳደር ሥራ ረዳቶችን በመጨመር ሀገሪቱ በያዘችው የመልሶ ግንባታና ማገገም ጥረቶች መርዳትን ያካትታል ተብሏል። ሁለቱ መሪዎች እነዚህን መሰል አውንታዊ አስተያየቶች ይስጡ እንጂ ታዲያ ከሶማሊያው ነውጠኛ ቡድን ከአልሻባብ የተጋረጠው ስጋት አሁንም እንዳለ ይሰማል። በዚያ አሸባሪ ድርጅት ላይ ድል እንጎናጸፋለን ሲሉም ሁለቱ ሀገሮች ቃል ገብተዋል። በሌላ በኩል ኬንያ በሀገሯ ሰሜን ምስራቅ አካባቢ በዳዳብ ካምፕ የሚኖሩ የሶማሊያ ስደተኞች ጉዳይ አሁንም ያሳስባታል ኬንያ ያን በዓለም በግዙፍነቱ ትልቅ ነው የሚባለውን የስደተኞች ካምፕ በግንቦት መጨረሻ ላይ ለመዝጋት እቅድ አላት። አሁን እንደ ተረዳነው ግን መንግሥታቸው ካምፕ ውስጥ የሥልጠና ተቋም በመክፈት የሁለተኛ ደረጃ ተማሪዎችን እንደሚያስመርቅ የኬንያው ፕሬዚደንት ኡሁሩ ኬንያታ ቃል ገብተዋል። ኬንያ ዊል ኤስታብሊሽ ኤ ቴክኒካል ትሬይኒንግ ኢንስቲትዩት ኬንያ በዳዳብ መጠለያ ካምፖች ውስጥ ለወጣቶች የቴክኒክ ማሰልጠኛ ተቋም ትከፍታለች። ያም ለእነዚያ ወንዶችና ሴቶች አስፈላጊውን ትምህርት በመስጠት ከፍተኛ ጠቀሜታ ያስገኛል ብዬ አምናለሁ። የሚገበዩት እውቀትም ሀገራቸውን ለማልማትና ለማሳደግ ይጠቅማቸዋል። የሶማሊያው ፕሬዚዳንት ሞሐመድ አብዱላሂ ፋርማጆ በበኩላቸው ሲናገሩ በቅርቡ ከኬንያ ጋር የተደረሰው የመጣኔ ሀብት ትብብር የአካባቢውን ደህንነት ሁኔታ ለማሻሻል ይረዳል ብለዋል። በኬንያና በሶማሊያ መካከል የሚፈጠር ቅርብ የመጣኔ ሀብት ትስስር በሚሊዮኖች የሚቆጠሩ ሕዝቦቻችን ሕይወት በማሻሻል ብቻ ሳይሆን የሚረዳ በምስራቅ አፍሪካ ያለውን የደህንነት ጥበቃም የሚያጠናክር ነው። ስለዚህም መንግሥቴ ከኬንያው አቻው ጋር በቅርብ ተባብሮ ለመሥራት ዝግጁ ነው። ሁለቱ የምስራቅ አፍሪካ ሀገሮች ኬንያና ሶማሊያ ቀደም ሲል እንደ ተጠቀሰው በነውጠኛው የአልሻባብ ቡድን ላይ ድል ለመጎናጸፍ አብረው ለመስራት ተስማምተዋል።